ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በዛሪስ፣ በበክሎ ቤት፣ በአብዮት አደባባይ፣ በለገሃር፣ በቡናና ሻይ፣ በሜክሲኮ፣ በአብነት፣ በሰባተኛ የኢትዮጵያ ምድር ባቡር ኮርፖሬሽን የሕዝብ ግንኙነት ኃላፊ አቶ ደረጀ ተፈራ የፊታችን ውድ ስለሚጀመረው የአዲስ አበባ ቀላል ባቡር መስመሮች ሲገልጡ ነው የሰማችሁት። በዕለቱ አብይ ርዕስ ይመለሳሉ። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሙላ አስገዶም ብዛታቸው በመቶዎች የተቆጠረ የድርጅታቸው ታጣቂዎች ይዘው ወደ ኢትዮጵያ መግባታቸውን የተመለከተ ሰሞንኛ ዜና የተመለከተ ትንተና ይዘናል። በምሽቱ ከምሽቱ ዜናችን ደግሞ የናይጄሪያው ፕሬዚዳንት ከቦኮ ሀራም ጋራ ከ200 በላይ ተማሪዎች የተጠለፉበት ሁኔታ ለማስለቀቅ ድርድር ይዘዋል የደቡብ ሱዳን ሰላም እንዳይሰፍን የሚያወቁት ላይ ማዕቀብ ለመጣል የተባበሩት መንግስታት ያሰበውን ሩሲያና አንጎላ ተቃወሙ የሚሉ ይገኙበታል። ሌሎች ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ በርከት ያሉ ዘገባዎችም ይዘናል። ጤና ስጥልን፣ እንደምናመሻችው ክብራትና ክብራን አድማጮቻችን። የዛሬ ረቡዕ መስከረም 5 2008 አስተናጋጆች አሉላ ከበደና አዲሱ አበበንን አቀናባሪያችን ንጉሡ ታምሬ የስርጭት መሐንዲሱ ሲድራቅ ፍራንክሊን እስከ አራት ሰዓት አብረን እናመሻለን። በቅድሚያ ግን የዕለቱን ዜና። ናይጄሪያ ውስጥ የተጠለፉትን ከሁለት መቶ በላይ ተማሪ ልጃገረዶች ለማስለቀቅ ይቻል ዘንድ ፕሬዚዳንት ሙሐመዱ ቡሃሪ ከአማጺው ቡድን ቦኮ ሃራም ጋር ድርድር መጀመራቸውን ለፈረንሳይ ዜና አውታር ገለጡ። ከዓመት በፊት ቺቦክ በተባለችው ከተማ የተጠለፉት እነዚሁ ልጃገረዶች ዛሬ ድረስ ያሉበት አይታወቅም። በዚህ ሳምንት ፓሪስ ውስጥ ከፈረንሳዩ መሪ ፍራንሷ ኦላንድ ጋርና ከሌሎች የአገሪቱ ባለስልጣናት ጋር የተገናኙት ፕሬዚዳንት ቡሃሪ በተናገሩት ቃል የቦኮሃራም መሪዎች ታጋቾቹን ከለቀቁ በአሁን ወቅት በመንግስታቸው ቁጥጥር ስር ለሚገኙ አንዳንድ የአማጺው ቡድን አባላት ምህረት እንደሚያደርጉ ቃል ገብተዋል። አሶሽትድ ፕሬስ እንደዘገበው ከሆነ ቦርኖ ግዛት ውስጥ ያለው የቦኮ ሀራም መጠለያ በቁጥጥር ስር ከዋለ በኋላ ቢያንስ 12 ያክል ሴቶችና ህጻናት መለቀቃቸውን አንድ የናይጄሪያ ወታደራዊ ባለስልጣን ይፋ አድርገዋል። ኮሎኔል ሳኒ ኩካሼካ ታጋቾቹ የተለቀቁት ትናንት ማክሰኞ መሆኑን ከመናገር ካለፈ ኬት እንደተጠለፉ ወይም አሁን በምን ሁኔታ ላይ እንደሚገኙ አልገለጡም። ሚስተር ቡሃሪ ባለፈው ግንቦት ወር ከተመረጡ ጀምሮ የቦኮሐራምን የሽብር ጥቃት ለማቆም ከፍተኛ ችግር እንዳለባቸው ይታወቃል። በሶስት የአገሪቱ ሰሜናዊ ምስራቅ ግዛቶች በሚካሄደው የአማጺው ቡድን ጥቃት በብዙ ሺዎች የሚቆጠሩ ናይጄሪያውያን ህይወታቸውን አጥተዋል። ብዙ ሚሊዮኖች ደግሞ ከቤት ንብረታቸው ተፈናቅለዋል። በደቡብ ሱዳን ሰላም እንዲሰፍን እንቅፋት ሆነዋል እንዳይሰፍን ሰላም እንቅፋት ሆነዋል በማለት የአገሪቱ መንግስትና ተፋላሚ ሸማቂዎች ላይ የተባበሩት መንግስታት ድርጅት ሊጥል የነበረው የምጣኔ ሀብት እቀባ በሩሲያና አንጎላ ተቃውሞ እንዲዘገይ ተደረገ። የአሜሪካ ድምጹ እንግሊዝኛ ክፍል ባልደረባ ጄምስ ፓቲ ያጠናቀረውን ዜና ትዝታ በላቸው ይዛ ቀርባለች። ደቡብ ሱዳን ውስጥ ለተፈጸሙ የጦርነት ወንጀሎችና የሰብአዊ መብት ጥሰቶች እቀባ በመጣል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት መሪዎቹን ተጠያቂ እንዲያደርግ ጥሪ ያደረጉት ሶስት ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ኢነፍ ፕሮጀክት፣ ሂውማን ራይትስ ዋች እና አምነስቲ ኢንተርናሽናል ናቸው። የኢነፍ ፕሮጀክት የደቡብ ሱዳን ፖሊሲ ገምጋሚ ለንዚ ሃችሰን የሩሲያና የአንጎላ እርምጃ ድርጅታቸውን እንዳሳዘነ ተናግረዋል። መብት ጣሾች ላይ ያነጣጠረ እቀባ እንዳይደረግ መከላከል የመንግስታቱ ድርጅት የጸጥታው ምክር ቤት ለሱዳን ሰላም እንቅፋት የሆኑትን እንዳይቀጣ ማድረግ ነው ብለዋል ሀችሰን ለ21ን ወራት በላይ የተካሄደው የደቡብ ሱዳን መንግስትና ተቃዋሚዎች አመራር ማን አለብኝነት ያለምንም ተጠያቂነት ይቀጥላል ማለት ነው። የተኩስ አቁም የማከብሩና የሰብአዊ መብት የሚጥሱ ተጠያቂ እንዳይሆኑ ነው የተከላከሉት ነው ያሉት። ሶስቱ የሰብአዊ መብት ተሟጋች ድርጅቶች ትላንት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጻፉት ደብዳቤ የደቡብ ሱዳን የእርስ በርስ ግጭት የጦርነት ወንጀልና ሰብአዊ ፍጡር ላይ የተፈጸመ ወንጀል ሊባል የሚችል ከፍተኛ የመብት ጥሰት ተስተውሎበታል ብለዋል። የሰብአዊ መብት ተሟጋች ድርጅቶቹ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያቀረቡት የጦር መሳሪያ ላይ ቁጥጥር የመሪዎቹ ነጻ ዝውውርና ንብረታቸውም እንዳይንቀሳቀስ የሚያግድ እቀባን የጠቀለለ ነው። የዚምባብዌ ባለስልጣናት በአንድ የዱር አራዊት አስጎብኝ ላይ የህገ ወጥ አስተላላፊነት ክስ መሰረቱበት። ተከሳሹ ከዚህ ቀደም ሴሲል በተባለው በዚምባብዌው ተወዳጅ አንበሳ ላይ ግድያ የፈጸሙትን አሜሪካዊ ቱሪስት ሐኪም የመራ መሆኑም ታውቋል። ቲዮ ብሮንክሆርስ የተባለው ይኸው አስጎብኝ ትናንት ማክሰኞ ቡላዋዮ ውስጥ በፖሊስ ቁጥጥር ስር የዋለ ሲሆን የተያዘውም 29 ኒያላዎችን በህገ ወጥ መንገድ ለማስተላለፍ ሲሞክር መሆኑም ታውቋል። ቲዮ ዛሬ ረቡዕ ፍርድ ቤት ይቀርባል ተብሏል። ሃንጋሪ በአስለቃሽ ጋዝና በውሃ መርጫ ወደ አገሯ እንዳይገቡ ያገደቻቸው በብዙ መቶዎች የሚቆጠሩ ስደተኞች ዛሬ ረቡዕ በክሮሽያ አድርገው ወደ አውሮፓ ህብረት አገሮች መዝለቅ መቀጠላቸው ተሰማ። የክሮሽያው ጠቅላይ ሚኒስትር ዞራን ሚላኖቪች የሃንጋሪን ድርጊት አውግዘው አገራቸው ግን ከሶሪያው የእርስ በርስ ጦርነት ሽሽት ላይ የሚገኙትንና ከሌሎች በጦርነት የሚታመሱ የመካከለኛው ምስራቅ ሀገሮች የሚፈልሱትን ለመቀበል ዝግጁ መሆኗን ነው ያመለከቱት። እነዚህን ከተለያዩ ሀገሮች ፈልሰው የሚመጡ ሰዎች ለመቀበል ምንም አይነት የሃይማኖት ይሁን የጎሳ ገደብ እንደማዳደርግ ልገልጽ ወዳለሁ ነው ያሉት ጠቅላይ ሚኒስትር ሚልኮቪች። ከመካከለኛው ምስራቅና ከአፍሪቃ እየፈለሱ ጥገኝነት ፍለጋ ወደ አውሮፓ የሚሄዱ ሰዎች ቁጥር በበዛ መጠን በየመንገዱና በየወደቡ የሚሞቱትም የዚያን ውሀል በርካቶች መሆናቸው ይታወቃል። ካለፈው ጥር ወዲህ ብቻ ከ2300 በላይ ከተለያዩ አገሮች ፈልሰው የመጡ ሰዎች ናቸው ወደ አውሮፓ ሲያምሩ ህይወታቸውን ያጡት። የዚህ ዓመት አጠቃላይ ከተለያዩ አገሮች ፈልሰው የሚመጡት ሰዎች ቁጥር ደግሞ ከ430ሺ በላይ መሆኑን ተመልክተዋል። በተያያዘ የፍልሰተኞች ዜና አውሮፓ ውስጥ በፍልሰተኞች ብዛት የተነሳ ለተፈጠረው ቀውስ ተጠያቂዎቹ ምዕራባውያን ናቸው ሲሉ የሶሪያው ፕሬዚዳንት በሽር አልአሳድ ተናገሩ። ምዕራባውያን ሶሪያ የሚገኙ ሽብርተኞችን መደገፋቸው አገሪቱ ውስጥ ላለውም ቀውስ ቢሆን ምክንያት ሆነዋል ባይም ናቸው። አሳድ እንደ አውሮፓ አቆጣጠር በ2011 ዓ ም በሰላማዊ እንቅስቃሴ የተጀመረው የሶሪያ ውዝግብ የመንግስቱ ወታደሮች በወሰዱት የጥቃት እርምጃ በሁለት ወገን ፓርቲዎች መካከል ወደ የእርስ በርስ ጦርነት መቀየሩና እስካሁንም እየተካሄደ መሆኑ ይታወቃል። በሩሲያ መገናኛ አውታር ለኢንተርቪው የቀረቡት ፕሬዚዳንት አሳድ ግን የሶሪያ ውዝግብም ሆነ በውዝግቡ ምክንያት ለሚፈልሱ ሶሪያውያን ሰበቡ የእርሳቸው መንግስት የሚወስደው እርምጃ ነው የሚለውን ክስ አጣጥለውታል። ይሄ የምዕራባውያን ፕሮፓጋንዳ ነው ነው የሚሉት አሳድ ለስደተኞች አዛኝ መስለው ይላሉ። አሳድ በማስከተል ነገር ግን አደገኛ ተግባር ውስጥ እንዲሰማሩም ምክንያት ሆነዋቸዋል፣ በማለት በምዕራባውያን ላይ ክሳቸውን ያሰማሉ። እንደ አሳድ እምነት ከሆነ ምዕራባውያን ይህን ፕሮፓጋንዳቸውን እስካላቆሙ ድረስ የፍልሰተኞች ችግር ከአውሮፓ ሊቀረፍ አይችልም። አሁን ባለንበት የአውሮፓውያኑ መስከረም ወር አጋማሽ ኒውዮርክ፣ ዋሽንግተንና ፊላደልፊያ ውስጥ ምንም አይነት የሰው አልባ አውሮፕላን በረራ እንደማይኖር ተገለጠ። ምክንያት የሮማው ሊቃነ ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ወዲህ ወደ ዩናይት ስቴትስ መጥተው በነኚህ አካባቢዎች ምዕመናኖቻቸውን ስለሚጎበኙ የተጠቀሱት አካባቢዎች ሰሞኑን ማለትም ከመስከረም 11 እስከ 16 ባለው ጊዜ ከሰው አልባ አውሮፕላን ወይም በረራ ነጻ ቀጠና ተብለዋል። በመጨረሻም ሽሪላንካ በአገሪቱ የ26 ዓመት የእርስ በርስ ጦርነት ለተፈጸሙት የሕግ ጥሰቶች ተጠያቂነት እንዲኖር አንድ ልዩ ፍርድ ቤት ማቆም እንጂ በራሷ የሕግ ስርዓት ልትመራ እንደማትችል የተባበሩት መንግስታት ድርጅት ዛሬ ረቡዕ ይፋ ባደረገው ሪፖርት አስታውቋል። ሪፖርቱ ይፋ የተደረገው የተባበሩት መንግስታት የሰብአዊ መብቶች ጥበቃ ቢሮ በሽሪላንካው ጦርነት ለሞቱ እስከ አንድ መቶ ሺህ ሰዎች ተጠያቂ የሆኑና በሰብአዊ ፍጡሮች ላይ ለተፈጸሙ ወንጀሎች ኃላፊነት የሚወስዱትን ለመጠቆም የሚያስችል ሪፖርት ይፋ ባደረገበት ጊዜ ነው። ሪፖርቱ እንዳመለከተው ሽሪላንካ ሌሎች አገሮች የተጠቀሙበትን የህግ አካሄድና አፈጻጸም ስርዓት ብትከተል ውጤታማ ስራ መስራት ይቻላል። ይህ ሳይሆን ግን አገር ውስጥ ጉዳዮችን የሚዳኝ ወይም የቤተሰብን ውዝግብ የሚመለከት ፍርድ ቤት ለእንዲህ አይነቱ ግዙፍ ወንጀልና የመብት ጥሰት መፍትሄ ሰጪ ሊሆን እንደማይችል የተባበሩት መንግስታት ድርጅት አመልክቷል። አድማጮች ዜናው አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበደን በአለም ዜናዎት የጀመረው መደበኛ ፕሮግራማችን በ22 እና በ19 እንዲሁም በ25 ሜትር ባንድ አጭር ሞገድ በናይል ሳይትም ጭምር እስከ ምሽቱ አራት ሰዓት ይቀጥላል። የዜና ዘገባዎችን ተከትለው ከሚቀርቡት ቅንብሮች አንዱን ለቅምሻ እናሰማችሁ። አይ የትህደን ወይም የደምህት መግለጫ አስመዝግበናል፣ የሚለው ድል ምንድን ነው ያስመዘገበው ድል? ምድር ላይ መሬት ላይ እኮ መታየት አለበት። ምንድን ነው ያስመዘገበው ድል? እኔ እስከማውቀው ድረስ ይሄ ነው ያስመዘገበው ድል ብዬ ልጠቅሰው የምችል የለኝም። የህወሓት መስራችና የቀድሞ ታጋይ የነበሩት ዶክተር አረጋዊ በርሄ ናቸው የሰማችኋቸው። ለአሜሪካ ድምፅ ከሰጡት የትንታኔ ወይም ትንታኔ የተቀነጨበ ነው። ዘገባ አለን፣ ሌላም አለን። አንድ ብለን ነበር አንድ እናክል። ኢትዮጵያዊው የኢንተርኔት ጥናት ወይም ተመራማሪ ዓለም አቀፍ እውቅና አገኘ። የዚህ የሳይበር ሴኩሪቲ ማለት የመረጃ ደህንነቱን እንዴት ነው ጥቃት ከመድረሱ በፊት ልንከላከለው የምንችለው የሚል አዲስ ሞዴል እየሰራሁ ነው ያለሁት። ጥቃቶች በሚሰነዘሩበት ጊዜ ጉዳቱ ከመድረሱ በፊት እንዴት ነው ማወቅ የሚቻለው የሚለውን ነገር ነው እየሰራሁ ያለሁት እና የኔ ወረቀት የመጀመሪያውን ደረጃ አግኝቶ አንደኛ ወጥቷል። የሚሰጠኝን አዋርድ ከሰባት ወር በኋላ ሄጄ ይቀበላል። አንተነ ታደሰ ግርማ ይባላል። በሃዋርድ ዩኒቨርሲቲ የኢንፎርሜሽን ማለት የመረጃ ቴክኖሎጂ ዲሬክተር ነው። የዛሬው ኢትዮጵያን በአሜሪካ እንግዳ ሆኖ አብሮ ነው ያመሻል። አድማቾች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። የአዲስ አበባ ቀላል ባቡር ከፊታችን እሁድ ጀምሮ አገልግሎት መስጠት እንደሚጀምር ተገለጠ። የኢትዮጵያ ምድር ባቡር ኮርፖሬሽን እንደገለጠው በከፍተኛ ዶላር ወጪ የተደረገበት ፕሮጀክት ተጠናቋል፣ ስላለመጀመርም ዝግጁ ሆኗል። ለጊዜው የአዲስ አበባ ባቡሮች የሚሽከረከሩት በቻይናውያን ነው ተብሏል። እስክንድር ፍሬው ዝርዝሩን ይዘዋል። አዲስ አበባ የከተማ ባቡር ተጠቃሚ ልትሆን ጥቂት ቀናት ቀርተዋታል። ግንባታው ቢጠናቀቅም በተለያዩ ምክንያቶች መዘግየቱ የተገለጸው ቀላል ባቡር የፊታችን እሁድ አገልግሎት እንደሚጀምር ይፋ ሆኗል። በኤሌክትሪክ ኃይል የሚሰራው የባቡር መስመር ከአራት አቅጣጫዎች የሚመጣ የራሱ የሆነ ኃይል እንዳለው ተጠቁሟል። በአብዛኛው ከቻይናው ኤግዚም ባንክ በተገኘ የ475 ሚሊዮን ዶላር ብድር የተካሄደው የአዲስ አበባ ቀላል ባቡር ፕሮጀክት 34 ኪሎ ሜትር የሚረዝምና የከተማዋን ሁለት አቅጣጫዎች የሸፈነ ነው። የፊታችን እሁድ አገልግሎት የሚጀምረውም ከቃሊቲ የሚነሳው 17 ኪሎ ሜትር የሚረዝመው መስመር መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን የሕዝብ ግንኙነት ኃላፊ አቶ ደረጀ ተፈራ ለቪኦኤ አብራርተዋል። ከደቡብ እስከ ሰሜን ያለው አሁን የሚጀምረው እሁድ የሚጀምረው ነው። ከየትኛው የአዲስ አበባ አካባቢ በሳሪስ፣ በበቅሎ ቤት፣ በአብዮት አደባባይ፣ በለጋሃር በቡናና ሻይ በሜክሲኮ በአብነት በሰባተኛ አርጎ በኮካ ወደ ላይ ወጥቶ በአውቶቡስ ተራ ከዛ በአትክልት ተራ አርጎ ዳግማዊ ምኒልክ አደባባይ ዋሻ ውስጥ 760 ሜትር ርዝመት ያለው ዋሻል ግራውንድ ውስጥ እዛው ከመሬት ስር የተሰራ ሀዲድ ማለት ነው። ይሄ ዋሻ ማለት ደግሞ በኢትዮጵያ የመጀመሪያው ነው በታሪክ። በዋሻ ውስጥ የባቡር ስቴሽን የለም፣ የድሮውም ቢሆን 760 ሜትር ርዝመት ያለው ዋሻ እጅግ በጣም ዘመናዊ ደረጃውን የጠበቀ የማቀዝቀዣ መሳሪያ የተገጠመለት እና ሊፍቶች፣ ስካሌተሮች ሁሉ የተገጠሙለት ነው ማለት ነው። ከአያት ተነስቶ በመገናኛ በ22 በመስቀል አደባባይ ሜክሲኮና ልደት አድርጎ ጦር ኃይሎች የሚደርሰው ሌላኛው መስመርም በቀጣይነት አገልግሎት እንደሚጀምር አቶ ደረጀ ተናግረዋል። የሕዝብ ግንኙነት ኃላፊው እንዳሉት ለጊዜው የአዲስ አበባ ቀላል ባቡር የአስተዳደር ስራ የሚካሄደው ሼንዜን ሜትሮ ግሩፕ በተሰኘ የቻይና ኩባንያ ነው። ባቡሮቹን በዋነኛነት የሚያሽከረክሩትም ቻይናውያን ናቸው። ኢትዮጵያውያኖችን የማሰልጠን ስራ ይሰራል 48 ፐርሰንት ኢትዮጵያውያን ናቸው። አሁን 52 ፐርሰንት ቻይናውያን ናቸው። ከሶስት ዓመት በኋላ ግን 100 ፐርሰንት ኢትዮጵያውያን ይሆናሉ። ኮንትራቱ ያልቃል ማለት ነው። የማብቃት ስራ ይሰራል ማለት ከጥገና ጋር ከትሬን ማስተር ባቡሩን ከመሾፈር ጋር ከማጽዳት ጋር ከማስተዳደር ጋር ያሉ ጉዳዮችን ሁሉ ያሰለጥናል ማለት ነው። ያሰለጥናል ሲባል ግን አሁን ትሬን ማስተር ያሏቸው ወይም የባቡር አሽከርካሪዎች ወይም ሾፌሮቹ ኢትዮጵያውያን ናቸው የሚሆኑት በሙሉ በቀጣይ። አሁን ያሉት ቻይናዎች ናቸው፣ ኢትዮጵያውያን ናቸው። አሁን ቻይናም ኢትዮጵያውያን ናቸው። ቻይናዎቹ በዋናነት ይስትናሉ፣ ኢትዮጵያውያኖች ረዳት ይሆናሉ። ስለዚህ ሁሉም ባቡሮች አሁን የሚሽከረከሩት ለተወሰነ ጊዜ በቻይናውያን ባለሙያዎች ነው። ኢትዮጵያውያኖችም አሁን ማሽከርከር ይችላሉ ግን የበቁ ሰርቲፋይድ ይሆናሉ። ልክ አሽከርካሪ ብቃት ማረጋገጫ ብለህ ትሰጣለህ አይደለ? የትሬን ማስተሮችም ኢትዮጵያውያኖችም በዛ ማረጋገጫ ይሰጣቸዋል። አጫጭር ስልጠናዎች ቻይና ውስጥ ሄደው ሰልጥነው መጥተዋል ነው። 254 የሚሆኑ ኢትዮጵያውያኖች እነዛው ናቸው። አሁን እዚህም እየሰለጠኑ ያሉት መጨረሻ ላይ ግን ከሶስት ዓመት በኋላ ሁሉ ነገር በኢትዮጵያውያን ቁጥጥር ስር ይውላል። ስልህ ይሄ ነው አንዱ ተጠቃሚው ሕብረተሰብ ለባቡር አገልግሎት የሚከፍለው ዋጋም ከታክሲ ጭምር ያነሰ መሆኑን አቶ ደረጀ ይናገራሉ። በከተማ ላይ ያለው ትራንስፖርት አቅርቦትና ፍላጎትን ችግር መንግስት ለመፍታት ባደረገው ውሳኔ የተገነባ ፕሮጀክት ነው፣ ለትርፍ አይደለም። ስለዚህ ህብረተሰቡ ምን ያህል ቢከፍል ነው ከዚህ ባቡር ተጠቃሚ ሊሆን የሚችለው አቅም በሚል ነው። ሁለት ብር አራት ብር እና ስድስት ብር ሲባል በጣም ርካሽ ነው በጣም ርካሽ ነው። ሁለት ብር የሚከፍለው አማካኝ እስከ አራት ኪሎ ሜትር ይጓዛል። አራት ብር ብለህ የምትለው እንግዲህ ከአያት እስከ መገናኛ አካባቢ ነው አራት ኪሎ ሜትር ብለህ የምትለው እንግዲህ። ስለዚህ ቢያንስ ከአያት እስከ መገናኛ በታክሲ ልሂድ የምትል ከዚህ በላይ ነው የምትከፍለው ማለት ነው። ይሄ ጥናት ሲጠና የታክሲዎችን የሀይገር ባሶችና የአንበሳ አውቶቡስ ዋጋን ታሳቢ ተደርጎና ክብረሰቡ ደግሞ የመሸከማ ታሳቢ ተደርጎ ነው። በአራት ብር የምትጓዘው ከ4.8 እስከ 8.8 ኪሎ ሜትር ትጓዛለህ ማለት ነው። ከአያት ቢያንስ እስከ ስቴዲየም አካባቢ ትጓዛለህ ማለት ነው። ቅድም የገለጹልኝ የሁለት ብሩ ነው። የሁለት ብሩ ነው። በስድስት ብር የምትጓዘው ደግሞ 17 ኪሎ ሜትር ማለት ነው። ይሄ ማለት ከአያት እስከ ጦር ኃይሎች ያለውን ማለት ነው ወይ ደግሞ ከቃሊቲ እስከ ዳግማዊ ምኒልክ አደባባይ ድረስ ያለውን ማለት ነው። የአዲስ አበባ የቀላል ባቡር ፕሮጀክት መጠናቀቅና አገልግሎት መጀመር የከተማዋን የትራንስፖርት ችግር ለመቅረፍ ከፍተኛ አስተዋጽኦ እንደሚኖረው ተስፋ ተደርጓል። የቀላል ባቡር ትራንስፖርቱ በሰዓት እስከ ስልሳ ሺህ ሰዎች ሊጓጓዙ የሚችሉበት መሆኑንም የኢትዮጵያ ምድር ባቡር ኮርፖሬሽን መረጃ ያመለክታል። ከሕዝብ ግንኙነት ኃላፊው አቶ ደረጀ ተፈራጋ ያደረኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዝግጅት ትመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንደር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው አመሰግናለሁ። ተከታዩም እዚያው አዲስ አበባ ያቆየናል። በተለያዩ ምክንያቶች ለጉዳት ተጋላጭ ለሆኑ ኢትዮጵያውያን የመሠረታዊ አገልግሎቶች ተደራሽነትን ፍትሐዊነት ለማሻሻል ይውላል የተባለ 600 ሚሊዮን ዶላር ለመንግስት በብድር እንደሚሰጥ የዓለም ባንክ ቡድን ይፋ አደረገ፣ ይላል ተከታዩ የመለስካቸው ማዘገባ። ገንዘቡ በስራ ላይ የሚውለው አገልግሎቶችን በፍትሐዊነት ለማዳረስ የጋራ ብልጽግናን ማጠናከር በሚል ምርሃ ግብር አማካኝነት እንደሆንም ባንኩ ያወጣው መግለጫ አስታውቋል፣ ነው የሚለው መለስካቸው። እንሆ የዓለም ባንክ ቡድን ዛሬ በድረ ገጹ ላይ ባሰራጨው መግለጫ የባንኩ ዲሬክተሮች ቦርድ ትናንት ባስተላለፈው ውሳኔ ኢትዮጵያ የመሰረታዊ አገልግሎቶችን ፍትሐዊ ተደራሽነት ለማሻሻልና ያልተማከለ የተጠያቂነት ስርዓትን ለማጠናከር የምታደርገውን ጥረት ለማገዝ 600 ሚሊዮን የአሜሪካ ዶላር በብድር እንደሚሰጥ ገለጸ። መግለጫው ኢትዮጵያ ከቅርብ ዓመታት ወዲህ ከዓለም ባንክ ቡድን ባገኘችው ድጋፍ መሰረት የህዝብ አገልግሎቶቿን በአስደናቂ ሁኔታ እንዳሻሻለችም ይገልጻል። ይህም በተራው አገሪቱ በእድገት ጎዳና በጥሩ ሁኔታ እንድትራመድና እንዲያውም ጥቂት የማይባሉ የሚሊኒየሙን የልማት ግቦች እንድታሳካ እንደረዳት መግለጫው ይናገራል። ባንኩ በአሁኑ ጊዜ ለኢትዮጵያ የሰጠው ብድርም ይህን ውጤት መሠረት ያደረገ መሆኑን የሚገልጸው ይህ መግለጫ ተግባራዊ የሚደረግበትን መርሃ ግብር ደግሞ አገልግሎቶችን በፍትሐዊነት በማዳረስ የጋራ ብልጽግናን ማጠናከር የሚል ስያሜ ሰጥቶታል። መርሃ ግብሩን በስራ የሚተረጉመው የገንዘብና ኢኮኖሚ ልማት ሚኒስቴር ነው። የሚኒስቴሩ የሕዝብ ግንኙነትና ኢንፎርሜሽን ዳይሬክቶሬት ዳይሬክተር አቶ ሀጂ ኢብዛ ለስራ ጉዳይ ዛሬ ወላይታ ሶዶ የሚገኙ ቢሆኑም በስልክ መርሃ ግብሩ እንዴት እንደሚከናወን እንዲያብራሩልኝ ጠይቄያቸው ነበር። መጀመሪያ ስለ ትብብሮ ላመስግኖ፣ አቶ ሀጂ፣ የዓለም ባንክ ቡድን ለኢትዮጵያ የሰጠው ገንዘብ በብድር መልክ ነው ወይስ በሌላ መልክ ነው? በብድር መልክ ነው። ገንዘቡ በስራ ላይ የሚውለው እንደ ጤና፣ ትምህርትና የግብርና አገልግሎቶችን በተለይ ለጉዳት ተጋላጭ ለሆኑ ዜጎች ተደራሽ በሚሆኑበት እና በፍትሐዊ መንገድ እንደሆነ ባንኩ ያወጣው መግለጫ ይናገራል። ሚኒስቴር መስሪያ ቤቱ አስፈጻሚ እንደመሆኑ፣ ይህ እንዴት እንደሚከናወን ጥቂት ያብራሩልኛል። እንግዲህ ገንዘቡ የተሰጠው ለፍትሃዊ መሰረታዊ አገልግሎት ለሁሉ አቀፍ የእድገት ተጠቃሚነት በሚል ነው። ወይም በእንግሊዝኛው ኢንሃንሲንግ ሼርድ ፕሮስፔሪቲ ትሩ ኢኩዊታብል ሰርቪስ የሚል ሲሆን ውጤትን በመሰረት በማድረግ የሚሰጥ ነው። አሁን ከበጠቀስካቸው ዙሪያ ላይ ጥራት ያለው ስራ ውጤቱ እየታየ በአመት እስከ ሁለት መቶ ሚሊየን ዶላር ድረስ በሂዳር ላይ መቶ ሚሊየን ዶላር የእሱ ውጤት ደግሞ ተገምግሞ ተመልሶ በግንቦት ላይ አንድ መቶ ሚሊየን ዶላር በድምሩ በአመት ሁለት መቶ ሚሊየን ዶላር ሆኖ ለሶስት አመት ከሁለት ሺ አስራ አምስት እስከ ሁለት ሺ አስራ ስምንት በየአመቱ ሁለት መቶ ሚሊየን ዶላር እየሆነ ስድስት መቶ ሚሊየን ዶላር የሚሆን ገንዘብ ሲሆን በዋናነት ገንዘቡ እየተለቀቀ የሚሄደው ውጤቱ እየታየ ነው። ገንዘቡንም ሊሰጡን የቻሉት እንደሚታውቀው በሰኔ ወር ውስጥ ፋይናንሲንግ ፎር ዴቨሎፕመንት የሚል አራት ያለው አዲስ አበባ አክሽን አጀንዳ የሚል ዓለም ኢትዮጵያን የመረጠበት ምክንያት ኢትዮጵያ እስካሁን ባላት አፈጻጸም በብድርም ይሁን በእርዳታ የሚገኙ ገንዘቦችን ከዛም አልፎ የራሷንም ገንዘብ ውጤታማ በሆኑ ያደጉ አገሮች የሄዱባት በትምህርት፣ በግብርና በጤና በገጠር ኤሌክትሪፊኬሽን በኢሪጌሽን ተጠቃሚነቷና በተለይ ለመንገድ የሚታውለው ተጠቃሽ የሆኑ ፕሮጀክቶች ስለሆኑ ለእነዚሁ ውጤት ተኮር በሆነ ሁኔታ እየታየ የሚለቀቅ ገንዘብ ነው ማለት ነው። ባንክ ውስጥ ይህን እንዴት እንደሚከታተል ከሚኒስቴር መስሪያ ቤቱ ጋር የተግባባበት ሰነድ አለ ማለት ነው። እንዴት ነው የሚከታተለው? ይህን አንደኛ የተግባባንበት ሰነድ አለ፣ ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ አለን። ሁለተኛ ሁሌም ቢሆን ከወርልድ ባንክ ከአይኤምኤፍ፣ እና እነዚህ ዳግ ዴቨሎፕሜንት አሲስታንት ግሩፕ የምንለው በአመት ሁልጊዜ አጠቃላይ ሂደታችን ላይ ግምገማ እናደርጋለን። ሁልጊዜ በታህሳስ ላይ፣ ሁልጊዜ በሰኔ ላይ አመታዊ ግምገማ እናደርጋለን። እነሱም ያላቸው መረጃ ያቀርባሉ፣ እኛም ያለንን መረጃ እናቀርባለን። በሁለቱም መካከል ክፍተት ካለ ክፍተቶቹን በማወያየት እየተፈታ በየስድስት ወሩ የሚደረግ አሰራር አለን ቋሚ። በጣም አመሰግናለሁ። ሰጪ ማዛሪያ አቶ ሀጂ ይብሳ እኔም በከልብ አመሰግናለሁ። እሺ ደና። አሁን የመጽሔት ዘገባችን ይቀጥላል። በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ የጤና ሁኔታ እንዳሳሰባቸው አስፈላጊውን የሕክምና እርዳታ ማግኘት እንዳልቻለ የመጠየቅ ብቸኛ ፈቃድ ያላቸው ቤተሰቦቹ ተናገሩ። አሉላ ከበደ ማምሻውን ወላጅናቱን ወይዘሮ ፋና ይርዳቸውንና በማከታተልም የህግ ጠበቃውን አቶ አማሀ መኮንንን አነጋግሯል። ወይዘሮ ፋናይ እርዳቸው እንደምናመሹ እግዚአብሔር ይመስገን። የተመሰገነ ይሁን፣ ደህና ነኝ። ልጁ ተመስገን ደሳለኝ እስር ላይ ነው ያለው፣ በቅርቡ የጤና ሁኔታው ታውቋል። ያመዋል የሚል ዜና ደርሶን ነው። በቅርቡ የመጠየቅ እድል ከገጠሞት እስኪ ንገሩን፣ በምን አይነት የጤና ሁኔታ ላይ ነው ያለው? እርስዎ ከሚያዩት ሲያነጋግሩት፣ ወገብን እና ጆሬን ያመኛል ይላል የሚከታተለኝ ዶክተር አለ ምን አለ ብሄ ብሎ አትሄድም አትታከምም ብለው ጭራሹን ከልጆቹ ጋር እያነሱ ጠያቂም እንዳይጠይቀው አድርገውታል ደግሞ ብዙ ቤተሰብ የለም አባትና እናት ከአንድ የተወለዱ በአንድ አያት የሚጠሩ ሶስት ልጆች ናቸው በቃ ያሉት ማለት ነው እዚህንም እኔንም ያመኛል እንግዲህ ከዕድሜም ጋር የመጣ ነገር ስለሆነ ያመኛል አጥንቱ ለኳል ብሎኛል ሀኪም ስለዚህ መኪና ከሌለ ዘዋይን አልችለውም በእግሬ

አላውቃቸውም እኔ። ልጆቼ ግን እንግዲህ እናላምረቋቸውን ከሆነ የማረሚያ ቤቶቹ ሰዎች ናቸው ነው የሚለው። ግን ሁልጊዜ ዘመድ ብሎ ሊጠይቀው ሲመጣና አላስገባሉም ሲለኝ ብዙ ነገር ይሰማኛል። እንግዲህ አቅም የለም። ዝም ብዬ ለእግዚአብሔር አልቅሼ ነግሬ ነው ሚሰ በቃ ልጁ ግን እንዲፈቀድለት ጠያቂ ያለው እግዚአብሔር ይመስገን ተውጭ ከዛም እነሱ ግን በቃ አስገቡ አሁን ያችን ልጅ ራሷ ወረወረኝ ነው የምትለው ስራሽ ደግሞ እንደው ለመስጌድ የሚጠየቀው እንደሚጠየቀው ብለው አወጣኝ። ችግር አለ ከዚህ በፊትም ያዋላ ጠይቀኝ ብለው እኛንም ልጆቼንም እንዳንጠይቀው ከልክለው ስንት ቦታ አቤት ልጅነ ስንት ቦታ ከጠበቃው ጋር ሄጄ ነፍሰ ገዳይ እንኳን ይበላል። ምን አድርጎ ነው ይህን ሰጠፋት? ምግብ የሚያስቅደብ ቤተሰብ የማንሱት በቃ ከአሁን በኋላ ቤተሰብ እናት አባት አባት የለውም። እና ወይ የተወሰነ ወንድም ብለው ያው በቃ እኛ መግባት ጀመርና አሁን አንድ ስድስት ሰባት ሆነዋል ነዋል። ወይዘሮ ፋና እንደ ተረዳሁት የሚጠይቁት ሰዎች ቁጥር ተቀንሶ የቅርብ ቤተሰብ አባላት ብቻ እንዲሆኑ ተደርጓል። በጤና ሁኔታም የሕክምና እርዳታ እንደሚፈልግና ጠይቆ እንዳልተፈቀደለት ነው የገለጹልኝ። ትክክል ነኝ? አዎ እንደሚያሙ ያቃሉ አይተውታል። በቃ ምንም አይቻልም ነው ሚሉት። ምንድን ነው ምክንያቱ? አለ ተመስገን የነገሩት ነገር አለ የህክምን ፍ ልጆቹ ጠይቀውን የማውቀው ነገር የለም። ዱሮውን ወገቡን የደበደቡት ልጆሷ አንድ ነገር እንኳን ከተወለደ ጀምሮ በሽተኛ አይደሙ የማያንገ ሴና መመሽል አቀርቅረ ከወረቀት ጋራ ምናምን እያል ምትል እንልበታለን። አሁን እንዲህ አይነት ችግር ሲደርስ መቱት ይሆን ወይስ ምን ይሆን ስል አይናገርም። ምን አጠገብህ ነው እኔ ስል በቃ ሁለት ፖሊስ ይቆማል፣ እዛማዶ ሁለት ፖሊስ ይቆማል። እንደምነ፣ ደና ነው? ደና እንጂ። እንደ ልብ ራጠገባችን ዞር ብሎ የሚያናግር ቦታ የለውም። በነፃነት ለማናገርም ምድል የለውም። አዎ በቃ አልተፈቀደልኝም። ማችን ቤት አትሄድም ምናምን ሲሉት ያው ምን ያደወለውም አንዳንድ ሰው አጋጣሚ ሆ ታላቅ ወንድሙ አለ። የእሱ ታላቅ ሲገባ እሱ ሕክምና አልተፈቀደልንም በቃ የመጣውን ማየት ነው ብሎ ዝም ነው በቃ እንለው ሌላ ወሬ ውስጥ ማንገባ አዲስ አበባ አካባቢ ያሉ ዋና ማረሚያ ቤቶች እንዳልታሰረ ለምን ወደዛ እንደተወሰደ የተነገራችሁ ነገር አለ? የተነገረን ነገር በፊት ቂሊንጦ የሚባል ነበረ። ከዛ እንደወጣ መጀመሪያ የታሰረ ለታ ወደ አምስተኛ ፖሊስ ጣቢያ ሆነ። ከአምስተኛ ፖሊስ ጣቢያ ደግሞ ቂሊንጦ ወሰዱት። ለቂሊንጦ ደግሞ አንድ አስራ አምስት ቀን እንደሆነ በቃ የሚሄድበትን ቀን አልተናገሩም። ልጆቹ ስንቅ ዘውለ ሲሄዱ ዘዋ ሄዷል አሉ አፈርተው፣ ለእኔም እንዳልተናገረ እንደፈሩ በቃ ልጆቹ በኋላ እንደው ሲል ሂድ እና ብሎ ሲሰማ ሲያየው አገኘው ወንድምየው። ከዛ በኋላ ያው ዘዋይ ነው እንግዲህ ይዘነዋል። ይኸው አንድ አመትና አንድ ወር ነው የቀርላ አንድ አመት ጥቅምት ሶስት ነው የያዘው በቃ ከመጀመሪያዎቹ ጥቂት ሳምንታት ውጪ ከዛ ጊዜ የሚበልጠውም በሙሉ ዘዋይ ነው ያሳለፈው። ወር የሞላ አይመስለኝም ቅሊንጦ ሀያ ቀን ደግሞ ቃሊቲ ሙስሊሞች ምስክር ነበረ ተኔ በኋላ እሱንም አናመጣ ብሎ የዘዋይ ማረሚያ ቤት አነጋግረው አመጡት። እዛ ቃሊቲ ቃሊቲም እንዲሁ ጀማምሮት ነበር አይገባም የሚገባ ሲሉ አሁን ይዘውት ሄዱ። ወይዘሮ ፋናይ ተመስገን ምን አይነት ልጅ ነበር? እንደው እስኪ ስለ ተመስገን ስለ ራሱ ይንገሩኝ። ቤት ውስጥ ከእርሶ ጋር ሲያሳልፍ ከወንድም ከእህቶቹ ጋር ምን አይነት ልጅ ነው ተመስገን? በጣም ጥሩ ልጅ ነው። በቃ ውሸት አይወድም በፍጹም። ትንሽ እንኳን አሁን ታናሽ ወንድሞቹ አንድ ነገር ሊዋሹ ሲሉ ነው የሆነ ነገር ደግሞ እንደው ይሄ ጠፍቶ እኮ ነው ያልተሰራው። አርቱ ሁሉ እንደሆነ እንዴ የማየሽሽ ነው፣ እድሜሽ ይፈቅዳል እንደዚህ ውሸት እንዴ እነከሌ ሆንሽ ነው። ያንኑ በቃ የሚፈልገውን ነገር እውነቷ ነው። በቃ የሚናገርም ካለም አለም ከሌለም የለም። በቃ እውነት ማ የሚያዋጣው ምን ያደርግልሻል ብሎ ዜባ አንተ እንደው ቄስ ነው ሙሉ ሲያ እንደው ዝም ይለው ነበረ እኔ ሰው አንዳንዴ ብታስዋሽ እንኳን እንላለን፣ አይፈልግም በቃ ያው ቀጥተኛ ነው አው ያንኑ በቃ ሰውም ከሰው ጋር ቢጣላ ለምን እንደዚህ ይሆናል ነው። በቃ ሰውም ቤት ያገኝ ከልጆቹ ይህ መሆን የለባቸውም። እንዲህ አንድ አይነት በቃ መለስ የሚል ነገር የለውም። ያንኑ ይዞ ነው። ወይዘሮ ፋና ለምን እንደታሰረ ያውቃሉ? የገባዎት ነገር አለ? እኔ ምን አውቃለሁ? ያው ከዚህ በፊትም አፍሮ ፈታው። እንደገና ደግሞ ያስት ከሶስት ወርና ከአምሳ ሺ ብር በላይ ይክፈል ተባለ። በቃ አምሳ ሺ ብር ይከፈል እንጂ ሶስት ወር አይታሰርም ተብሎ አወጡት። አሁን ሲል ሲል ሲል በቃ ያው ፕሬዚዳንቱ ሻል ያው ከዛ ብሎ ከዚህ ብለው እንዲህ ያደረገ ይላሉ። አሁን ያው ሲነግሩኝ ያው ብዙ ተነበበ ክሱ ምንድን ነው የሰሙ ምን አደረገ ነው የተባለው። እኔ አሰማው በቃ ወይ ታለቅሻለሽ ወይም ትለያለሽ እያሉ አያስገቡኝም። አንድ ሁለቴ ነው በቃ የእኔ እንጃ የረባም እንቅልፍ እኔ ተኝቼም አላውቅም። ችግር ነው በቃ ሲመጣ ራሱን ተኝቼ ብዬ ሶፋ ላይ ካገኘ ምን ነው ችግር አለ፣ የወዘሮ ውሀን ምናምን እያለ ቀላሉ አይ ደክሞኝ እንዳሰሪ ስራ እያለ ለእኔ በጣም እኔ ሴት ልጅም የለኝም። ሴቶች ልጆች ካላቸው ቤተሰብ እኔ ተመስገን ይሻለኛል። እንደው በቃ ወንድ ልጅ ሆነ፣ ሰውን መርዳት ይፈልጋል። ሰውም እንዲበደልም እንዲያለቅስም አይፈልግም። ታውቀው ድረስ ይሄ ነው። ያው አትንኩኝ ነው በቃ ነገሩ፣ አትንኩኝ ሰው ላይ የማይደርስ ስለ ፍርዱ ያውቃሉ? ወይዘሮ ፋና የምን ያህል ጊዜ እንድትፈረደበት ምን እንደተፈረደበት? እኔ ፍርዱ ምን እንደሆነም አላየሁኝም። መቼ እንደሚፈታ ከእስር ቤት የመውጫውን ነገር የሚያውቁት ነገር አለ? የሰሙት ከጠበቆቹ ወይም ከቤተሰቡ እንግዲህ ሶስት አመት ነው ያለው። እኔ እኮ ምንም በቃ ሆዴ እየታገሬ ስለሆነ ደግሞ የአመቱ ውስጥ አመት ነበረ ወደ እዛ እኮ ሲሄድ ዝም አሉኝ፣ አልነገሩኝም። ልክ ታክሲ ውስጥ ይህ የፍትህ ጋዛ ጋዜጣ ዋና አዘጋጅ ጥኑ ስራች ሶስት አመት

እማ የሶስት አመት እኮ ምንም አደለች ደግሞ አበክሮ የሌለው እንዴት ሊሆን ይችላል ሲለኝ ሰው እንዲህ ልጄ ምን ሰርቶ ነው አበክሮ የማይኖረው ለነፍሰ ገዳይ እንኳን አበክሮ እያረገ መንግስት እንደው ምን ሀብ ተጥኖ ነገር ቢያደረግ ነው ላለ በቃ ምንም ማድረግ ስለማልችል ማውጣት ነው ማውረድ ነው ላለው እኔ መቼም ትንሽ እስኪ እንደው የሁለት አመት እድሜ እግዚአብሔር አሰንሳኝ እንደ ማታ ገብቶ እንኳን ጠዋት እንኳን በሞት እኔ በቃ ምንም ችግር የለብኝም። እግዚአብሔር ይስጥ፣ በጠየቃችሁ ነገር ሁሉ በጣም ማስመሰግ ነው። የእናትነት ጉዳይ ቀላል እንዳልሆነ ምን ያህል እንደሚያሳስበው አውቃለሁ። ተስፋ አደርጋለሁ ሁኔታዎች የተሻለ ሁም፣ እግዚአብሔር ይመስገን። እንግዲህ መቼም ጠያቂ ማያሳጣው ራሱ ለእኔ ትልቅ ነገር ነው። በመግቢያችን እንደጠቆምነው የሕግ እስረኛን በተመለከተ የአገሪቱ ሕግ የሚለውን በአጭሩ ከሕግ ጠበቃው አቶ መኮንን አመሀ ጋር እንወያያለን። አቶ አመሀ ስለ ደንበኛው ተመስገን ደሳለኝ የጤና ሁኔታ የሚያውቁት አለ? በጥብቅና ወይ መከታተል እድል ነበረዎት? ትክክል ነው አይደል? በእርግጥ የተመስገን ጉዳይን እንግዲህ ለረጅም ጊዜ ስከታተል ነበር። አሁንም በፍርድ አግኝቶ ተወስኖበት ማለት ቅጣት ውሳኔ ተወስኖበት ቅጣቱን በመፈጸም ላይ ነው። ከአንድ ዓመት በፊት አካባቢ ነው እንግዲህ ውሳኔው የተሰጠው፣ ግን በሂደት ያው የይግባኝም ጉዳይ ነበር የተመርም ጉዳይ ነበረ፣ ጉዳዩን ስከታተል ነበር። በዚህ መሀል ያው በአካል ላገኘው አልቻልኩም። ምክንያቱም አሁን ያለበት ቦታ ከአዲስ አበባ ራቅ ያለ ስለሆነ ከሌሎች ስራዎች ጋር ተደርቦ እኔ በአካል አላገኘሁትም። ግን ስለጤንነቱም ስለማናቸውም ነገር በቅርብ ከዘመዶች ቤተሰቦቹም ሲሆንም ጓደኞቹ እከታተላለሁ። የጤናውን ጉዳይ በተመለከተ በክርክር ላይም እየነበረ ጤና ችግር እንዳለው አውቃለሁ። አንደኛው ከጀርባው ጋር በተያያዘ ባልታወቀ ጊዜና ባልታወቀ ምክንያት የሚነሳበት በጣም ከፍተኛ ሕመም ያለበት መንቀሳቀስ የማያስችለው እና ጀርባው አካባቢም እንዲያጎነብስ የሚያስገድደው ሕመም እንዳለው አውቃለሁ። ሌላ እንደዚሁ ጆሮውም ላይ ትልቅ ችግር እንዳለበት እና በየጊዜው በተከታታይ ሕክምና እያደረገ ይሻለው እንደነበረ አውቃለሁ። አሁንም ያለኝ መረጃ ይሄ ሕመሙ በተለይ ማረሚያ ቤት ከገባ በኋላ በጣም ተባብሶበት እንደነበረ፣ በተለይ ከዚህ ከጀርባው ጋር የተያያዘው ህመም በፊት ህመሙ ሲሰማው ህክምና በማድረግ ረፍት በማድረግ ይሻለው እንደነበረ አሁን ግን ምንም አይነት ህክምና ሳያገኝ ለረጅም ጊዜ ሲሰቃይ ቆይቶ ለጊዜው መራመዱ እስኪያቅተው ድረስ ተሸግሮ እንደነበረና ምንም አይነት ህክምና ሳያገኝ ግን ይበልጥ ነው እያሳሰበው ያለው። ምክንያቱም ያለ ህክምና ወደ ሌላ አይነት ወደ ዘላቂ ጉዳት ምናልባትም ህይወቱንም አደጋ ላይ ሊጥል ወደሚል አይነት ተለወጠን ሊሆን ይችላል የሚል ስጋት አለው። በአግባቡ ስላልተረዳ ይበልጥ እያሳሰበው ነው ነው የሚሉን ባቸውም። በትክክል በትክክል ጆሮውን በተመለከተ አሁን አንድ ጆሮ ሙሉ በሙሉ መስማት የማይችልበት ደረጃ ላይ ነው የደረሰው። አንድ ጆሮ፣ የግራ ጆሮ አይሰማም። አቶ አማ ዋናውን ጉዳይ እናንሳ። አንድ እስረኛ በስር ላይ ባለበት ተገቢውንና ተመጣጣኝ ሕክምና አገልግሎት አለማግኘት ነው ከተመስገን ጉዳይ ጋር ተያይዞ የተነሳውና፣ ሕጉ ምን ይላል? አንድ እስረኛ ምን መብት አለው? የከፋ ሁኔታ እንዳይፈጠርበት፣ ሌላም አደጋ እንዳይገጥመው አንድ ህመምተኛ የህክምና እርዳታ ከውጪ ከማረሚያ ቤቱ ከሚያቀርበው የተሻለና ለህመሙ አግባብ ያለው ህክምና እንዲያገኝ ህጉ ምን ይላል? ምን አይነት መብት አለው? በምን መልኩስ ይከናወናል? በኢትዮጵያ ህግ ተመስገን በስር ያለው ስለተፈረደበት ነው። ፍርደኛ ነው። አንድ የተፈረደበት ሰው በወንጀል ጉዳይ የተፈረደበት ሰው የሚገደቡበት መብቶች አሉ፣ የሚኖሩት መብቶች አሉ። ከሚገደቡበት መብቶች አንዱ የመንቀሳቀስ መብቱ ነው። ከማረሚያ ቤቱ ፈቃድ ውጭ መንቀሳቀስ አይችልም። ምናልባት ሌሎች ሲቪል እና ፖለቲካ መብቶች ደግሞ አሉ። መመረጥ አይችልም፣ መምረጥ አይችልም። ከነዚህ ውጭ እንደ ማንኛውም ሰው በህይወት የመኖር መብት አለው። ሌሎች ሌሎች መብቶቹም የተጠበቁ ናቸው ከህመም ጋር ተያዘ በማረሚያ ቤቱ ኃላፊነት አለበት። በእጁ ያሉ ታራሚዎች የጤና ሁኔታ ወይም የህመም ሁኔታ ህይወታቸው ላይ አደጋ የማያስከትል መሆኑን የማረጋገጥ ኃላፊነት አለበት። ይህንንም ማድረግ ችለው ወይም ማድረግ ያለበት እንደየታራሚው የጤና የህመም ሁኔታና ደረጃ ተገቢውን ሕክምና እንዲያገኙ በማድረግ ነው። ይሄ መብት አለው ማንኛውም ታሳሪ። መልካም። አቶ አምሀ እንደ ህግ ጠበቃ ሊያደርጉ ሊጠይቁ የሚችሉት ነገር አለ አሁን ባለበት ሁኔታ ለነገሩ ከጠበቃ በላይ ቅድም እንዳልኩት ማረሚያ ቤቱ ትልቅ ኃላፊነት አለበት። ምናልባት ግን በማረሚያ ቤቱ በኩል በአንድም ወይም በሌላ ምክንያት ደንበኛዬን መብት ለማክበር እና ለማስከበር የማይችልበት ሁኔታ ካለ መከታተል እችላለሁ። ይህንንም የማድረግ ሀሳብ አለኝ። መልካም። አቶ አመሀ መኮንን፣ በስር ላይ የሚገኘው የፍትህ ጋዜጣ ዋና አዘጋጅ ተመስገን ደሳለኝ የህግ ጠበቃ ለሰጡኝ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። አድማጮች የማረሚያ ቤቱን ባለስልጣናት አስተያየት ለማግኘት ያደረግነው ጥረት እስካሁን አልተሳካም። በህግ ጠበቃው አቶ አማሀ መኮንን የተነሱትን ጨምሮ የዘዋይ ማረሚያ ቤት የሚሰጠውን ምላሽ ለማቅረብ እንጥራለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን የስቱዲዮ ሰዓታችን እንደሚነግረን ከምሽት ሶስት ሰዓት ከ ሰላሳ አምስት ትሆናል። ርዕሶቹን በአጫጭሩ ከአዲስ አበባ። ናይጄሪያ ውስጥ የተጠለፉትን ከ ሁለት መቶ በላይ ልጃገረዶች ለማስለቀቅ ይቻል ዘንድ ፕሬዚዳንቱ መሐመድ ቡሃሪ ከአማጺው ቡድን ቦኮ ሃራም ጋር ድርድር መጀመራቸውን በፈረንሳይ ዜና አውታር በኩል ተገለጠ። ከአመት በፊት ቺቦክ ከተባለች ከተማ የተጠለፉት እነዚሁ ልጃገረዶች ዛሬ ድረስ ያሉበት አይታወቅም። በዚህ ሳምንት ፓሪስ ውስጥ ከፈረንሳዩ መሪ ፍራንስዋ ኦላንድ ጋርና ከሌሎች ባለስልጣናት ጋር የተገናኙት ፕሬዚዳንት ቡሃሪ በተናገሩት ቃል የቦኮ ሃራም መሪዎች ታጋቾቹን ከለቀቁ በአሁኑ ወቅት በመንግስት ቁጥጥር ስር ለሚገኙ አንዳንድ የቦኮ ሃራም አባላት ምህረት እንደሚደረግ ቃል ገብተዋል። በደቡብ ሱዳን ሰላም እንዳይሰፍን እንቅፋት ሆነዋል በማለት የአጉሪቱ መንግስትና ተፋላሚ ሸማቂዎች ላይ የተባበሩት መንግስታት ሊጥል የነበረው የኢኮኖሚ እቀባ ሩሲያና አንጎላ በመቃወማቸው ዘግይቷል። ሁንጋሪያ በአስለቃሽ ጋዝና ውሃ መርጫ ወደ አገሯ እንዳይገቡ ያገደቻቸው በብዙ መቶዎች የሚቆጠሩ ስደተኞች ዛሬ ረቡዕ በክሮኤሽያ አድርገው ወደ አውሮፓ ህብረት ሀገሮች ዘለቁ። የክሮኤሽያው ጠቅላይ ሚኒስትር ዞራን ሚላኖቪች የሁንጋሪያን ድርጊት አውግዘው አገራቸው ግን ከሶሪያ የእርስ በርስ ጦርነት ሽሽት ላይ የሚገኙትንና ከሌሎች በጦርነት ከሚታምሱ የመካከለኛው ምስራቅ አገሮች የሚፈርሱትን ለመቀበል ዝግጁ መሆኗን አመልክተዋል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ከስቱዲዮ 14 የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። ሁለተኛውን አጋማሽ ቀደም ሲል እንዳደመጣችሁት በርዕሰ ዜናው ጀምረናል። ወደ ቀዳሚው ዘገባ ነው የምንሄደው፣ ትንታኔ በሰሞንኛ አነጋጋሪ ርዕሰ ጉዳይ E የትግራይ ሕዝብ ዴሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ብዛታቸው በመቶዎች የተቆጠረ የድርጅቱን ታጣቂዎች ይዘው ወደ ኢትዮጵያ መግባታቸው ድርጅቱን ከመጉዳት ይልቅ ያጠናክረዋል ይላሉ የቀድሞ የህወሓት ታጋይ ዶክተር አረጋዊ በርሄ ለአሜሪካ ድምፅ በሰጡት የሰሞኑ ሁኔታ ትንታኔያቸው። በሌላ በኩል ደግሞ ከወጡት መካከል አሁንም ሱዳን ውስጥ ያሉትን ለመመለስ ጥረት እየተደረገ መሆኑን የትህዴን ምክትል ሊቀመንበር አቶ መኮንን ተስፋዬ ተናግረዋል። የሱዳን ባለስልጣናት ከስድስት መቶ ከሚበልጡ ታጣቂዎች ላይ ትጥቅ መረከባቸውን ሱዳን ትሪቡን የሚባለው የድረገጽ ጋዜጣ አመልክቷል። ለዝርዝሩ ሰለሞን አባተ። ሱዳን ትሪቢውን የሚባል መሠረቱ ካርቱም የሆነ የኢንተርኔት ጋዜጣ ሰሞኑን ይዞ በወጣው ዘገባ የሱዳን ባለስልጣናት ከትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ጋር ከኤርትራ ግዛት የወጡና ሱዳን ከተማ ሐምዳይት የገቡ የ683 ታጣቂዎችን መሳሪያ አስፈትተው መረከባቸውን አመልክቷል። እንዲያውም በኤርትራይቱ የወሰን አቅራቢያ ከተማ ኦምሃጀር ላይ በኤርትራ ወታደሮችና በአቶ ሞላ ታጣቂዎች መካከል ግጭት ተፈጥሮ እንደነበርም መጠቆሙን ሱዳን ትሪቢዩን ዘግቧል። የሁኔታዎችን ሂደት ለማጣናት እያደረግን ያለነውን ጥረት ቀጥለናል። ኤርትራ የሚገኘው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ ተስፋዬ መኮንን ዛሬ በሰጡን ቃል አቶ ሞላ አስገዶም በግምገማ ስልጣን እንዲለቅ እንደሚደረግ ስላወቀ ነው ቀድሞ የወጣው ብለዋል። ከአቶ ሞላ አስገዶም ጋር ያደረግነውን ቃለምልልስ ዘግየት ብለን እናሰማችኋለን። ይህንኑ ጉዳይ አስመልክቶ ለመሆኑ የሰሞኑ የ ትግራይ ህዝብ ዴሞክራሲያዊ ንቅናቄ ሁኔታ ያለው ጫና ምን ይሆን? ሆላንድ የሚገኙትን የቀድሞ የህወሀት መሪ ዶክተር አረጋዊ በርሄን አነጋግሬ ነበር። በእርግጥ ሰሞኑን ይሄ ወሬ ሰምተነዋል። ያው ሚዲያዎችም እያስተጋቡት ነው። ኢህአደግም የልብ ልብ ተሰምቶት ወሬውን በስፋት እያስተጋባው ይገኛል። የሆነ ሆኖ ግን እስከዚህ ድረስ ትልቅ ነገር የተፈጠረ ሆኖ አላየውም። እኔ በእርግጥ ሞላ አስገዶም አምስት ሞቶ የሆኑ ስድስት ሞቶ የሆኑ ከእሱ ጋር የነበሩት ታጋዮች ከደምህት ከድቶ ወደ ህወሀት ገብተዋል። እጁ ሰጥቷል። ግን እዛ ትግል ሜዳ ላይ ደምህት ላይ ትሄድን ማለት ነው የነበረው ሀይል ግን ከዛ በላይ በጣም የበዛ ስለሆነ ወደ አስር ሺህ ከዛም በላይ የሚገምቱት አሉ። ስለዚህ አንድ የአመራር አባል ሞላ አስገዶም ማለት ነው እና አምስት መቶ የሚሆን ታጋይ ከድቶ ወደ ኢህአዴግ መግባቱ በድርጅቱ ላይ የሚያመጣው ብዙ መናወጥ ያለ አይመስለኝም። ምክንያቱም ለጊዜው በእርግጥ መደናገጥ ሊፈጥርባቸው ይችል ይሆናል። እንኳን አምስት መቶ አስር ሰውም ሲወጣ ያው መጠየቅ መደናገጥ አይቀርም። በተረፈ ግን በቅርጹም ይሁን በአሰራሩ በይዘቱ የሚያመጣው ለውጥ ያለ አይመስለኝም። ኢህአዴግም ከዚህ የአምስት መቶ ሰው መግባት የሚያካብተው ድል የሚገኝ አይመስለኝም። ለፕሮፓጋንዳ ፉጆታ ግን በእርግጥ ለተወሰነ ጊዜ ለአንድ ሳምንት የሚሆን የፕሮፓጋንዳ ፍጆታ ሊጠቀምበት ይችላል። አሁን ወደ አቶ መኮንን ተስፋዬ ልመልሳችሁ። በዚህ አምስት መቶ በሚባል ቁጥር አይስማሙም። የትግራይ ሕዝብ ዴሞክራሲያዊ ንቅናቄ ትህዴን ምክትል ሊቀመንበር ናቸው አቶ መኮንን ተስፋዬ። በዚሁ ዛሬ በሰጡን ቃል አቶ ሞላ አስገዶም በግምገማ ስልጣን እንዲለቅ እንዲደረግ ስላወቀ ነው ቀድሞ የወጣው ብለዋል። ሓደ ሚትን ዓሰርተ ሓሙሽተን ተጋደልቲ እዩ ወሲድዎም ነይሩ ካብዞም ሚትን ዓሰርተ ሓሙሽተን ተጋደልቲ እቶም ኣርብዓን ሓሙሽተን እናጎድቦም ተመሊሶም ኣለዉ ባዕሎም መጺኦም ኣለዉ ኣብኡ ውን አንድ መቶ አስራ አምስት ወታደሮችን አታሎ ወስዶ ነበር። ይሁን እንጂ አርባ አምስቱ ሁኔታውን ስለተረዱ ተመልሰዋል ብለዋል። አቶ መኮንን አሁንም ቢሆን ሱዳን ምድር ላይ ያሉ ጥቂት የቀሩ ታጣቂዎችን ለመመለስ ጥረት እያደረጉ መሆናቸውን ጠቁመው፣ ይሁን እንጂ ትናንትናና ዛሬ እንደሚሰማው በኃይላቸውና በሌሎች ወገኖች መካከል የተካሄደ የተኩስ ልውውጥ አለመኖሩን ተናግረዋል። ድርጅታችን ኃያልና ጠንካራ መሆኑ የሚታወቅ ነው የሚሉት የትህዴኑ መሪ መኮንን ተስፋዬ ሌሎች ድርጅቶችን ማሳነስ የአቶ ሞላ አመለካከት ሊሆን ይችላል ብለዋል። ሁሉም ምናጥነት ንዲሞክራሲ ንፍትሕን እዩ ዝቃለስ ካልት ውድባት እውን ከከም ኣቅመን ከከም ዘረጀ ዝቀለሳ ከም ዘለዋ ይትፈልጥ በአንድ የሰመረች ኢትዮጵያ የሚያምኑ ድርጅቶች በዶክተር ብርሃኑ ነጋም ድርጅቶችም ሆነ በሌሎች ላይ የሚናገረው ሌሎችን አሳይቶ ራሱን ለማተለቅ ነው ከሞላ የሚበልጥ እንጂ የሚያንስሰው የለም ብለዋል መኮንን ተስፋዬ መኮንን አክለውም ከድርጅታቸው 25 የማዕከላዊ ኮሚቴ አባላት ከአቶ ሞላ በስተቀር አንድም የወጣ አለመኖሩን ገልጸውልናል። ወጣ የሚባለው ቁጥር አቶ መኮንን ተስፋዬ 115 ነው ብለው ከዛም 45 መመለሱን ቢናገሩም፣ በሱዳን ትሪቢን ላይ የወጣው መግለጫ ከ600 በላይ ታጣቂዎች ለሱዳን መንግሥት ባለሥልጣናት መሳሪያ ማስረከባቸውን መናገራቸውን ቀደም ሲል ጠቁመናል። ይህ ቁጥርና በአጠቃላይ ያለው ሁኔታ ትርጉሙ ምንድን ነው? አሁን ደግሞ ወደ ወደ ህወሀቱ አንጋፋ ታጋይ ወደ ዶክተር አረጋዊ በርሄ ልመልሳችሁ? በእርግጥ ቁጥሩ በዛ ስላለ ማለት ማለት ከመቶ በላይ ስለሆነ እንዴት ሊሆን ይችላል የሚለው ጥያቄ ማንሳቱ ተገቢ ነው። ነገር ግን ምንድን ነው፣ ሁለት ነገሮች ማየት ያስፈልገናል። አንደኛ እነዚህ አሁን ተመለሱ የሚባሉት ከዱ የሚባሉት ታጋዮች ኢህአዴግን ኮንነው ኢህአዴግ አፋኝ ነው፣ ጨቋኝ ነው፣ መብታችን ረግጠዋል፣ ድህነትን አስፋፍተዋል ስለዚህ መታገል አለብን ብለው ከህወሀት በአጠቃላይ ከኢህአዴግ ደግሞ በተለይ ሸሽተው የወጡ ናቸው። በዛ ላይ ደግሞ መጨመር ያለብን ነገር ካለ ብዙ ወጣት ነው አገሩን ጥሎ እየወጣ ያለው። ምክንያቱም ጭቆናውንም ድህነቱንም በሁሉ ገጽ ፖለቲካውም ኢኮኖሚውም ስላስጨነቀው የግድ በየአቅጣጫው እየወጣ ነው ያለው። በብዛት ባህር እየበላው ነው ያለው። ምድረ በዳ እየበላው ነው። እነዚህ የወጡትም ለመታገል ነው የወጡት። ቢፈልጉ ኑሮ ወደ ተራ ስደት ዝም ብለው ማምራት ይችሉ ነበር። ነገር ግን አይ እንታገላለን ብለው ነው የወጡት። አንድ ጭብጥ ይሄ ነው። ከገቡ በኋላም ያገኙት ሁኔታ የሚመቻቸው አልነበረም። እኔ እንደሚገባኝ ግማሹ አስር ዓመት ግማሹ አስራ አምስት ዓመት ያደረገ ታጋይ ነው እዛ ያለው እና እዛ ሄዶ ቁጭ ካለ ቁጭ ብሎ ዝም ብሎ ተቀላቢ ብቻ ከሆነ አይመቸውም። እሱ የወጣው አገሩን ላይ ያለው ጨቋኝ ስርዓት ለመገርሰስና ዲሞክራሲያዊ ስርዓት ለመትከል ለማቋቋም ስለሆነ እዛ ሂዶ ቁጭ ማለቱ አይቀበለውም። ስለማይቀበለው ብዙ ቅሬታዎች እያካበተ መጥተዋል። በዛ ላይ ደግሞ አንዳንድ ጠንካራ የሆኑ ታጋዮችም ተገድለዋል። እነ ኮሎኔል ፍስሐ የሚባሉ ከመካከሉ ጠንካራ ታጋዮች የነበሩ በእውነት የሚታገሉ ሰዎች ተገድለዋል። ይሄ ሁሉ ቅሬታዎች ተሰብስቦ እንግዲህ በታጋዩ ላይ በቀላሉ ነው የሚሰራጨው እና ይሄን አይነት ስሜት ያካበቱ ሰዎች ለነ ሞላ ጥሩ ሊሰባሰቡ የሚችሉ ሀይሎች ናቸው። በዛ ላይ ደግሞ የአደግ የስለላም እንትንም እየጨመረበት ሊሄድ ይችላል። ማለት ውስጥ ገብተው የሚያደራጁ እንደምታውቁት፣ ኢህአደግ አምስት ለአንድ በሚለው አደረጃጀት የታወቀ ነው። ህዝባችንን በአጠቃላይ ጨፍድዶ ይዞት ያለ በዚህ አምስት ለአንድ የሚባል አደረጃጀት ነው። ኢቨን ዩኒቨርሲቲ ውስጥም ያለ አደረጃጀት ነው ይሄ አምስት ለአንድ። አገሪቱ በሙሉ በዚህ ነው የምትያዘው ያለች። ስለዚህ ይህም ተሞክሮ ስላለው በዛ ውስጥ አስገብቶ ይህን ስራ እንዲሰራ ከማድረግ የተነሳም ሊሆን ይችላል። ስለዚህ እነዚህ ሁለቱ ሁኔታዎች አዳምረን አጠቃለም ስናይ በዛ ያለ የደምሕት ሰራዊት ከድቶ መውጣቱ ብዙ የሚያስገርም ሆኖ አይታየኝም። ለኔ ዶክተር አረጋዊ ትህዴን ባወጣው ድርጅታዊ መግለጫ፣ እርሶ በገለጿቸው ዓመታት ውስጥ በ14 ዓመታት የትግል ጉዞ ይላል ድርጅታችን ትህዴን በማህበራዊ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ መስክ ከፍተኛ ድሎችን እያስመዘገበ መጥቷል ብሏል። እርሶ ደግሞ የሚገልጹልኝ የሚያደራጀው ሰራዊት የተቀመጠ ሰራዊት መሆኑን ነው። ለዚህም ነው የተጋለጠው ለእንደዚህ አይነት ድርጅት ነው የሚሉኝ። እና እንዴት ነው ሁለቱን ነገሮች የሚያቸው እርሶ ያሉኝን ሀሳብና ድርጅታዊ መግለጫውን የትህዴንን አይ የትህደን ወይም የደምህት መግለጫ አስመዝግበናል፣ የሚለው ድል ምንድን ነው ያስመዘገበው ድል? ምድር ላይ መሬት ላይ እኮ መታየት አለበት። ምንድን ነው ያስመዘገበው ድል? እኔ እስከማውቀው ድረስ ይሄ ነው ያስመዘገበው ድል ብዬ ልጠቅሰው የምችል የለኝም። ምናልባት እንደ ድል ከተቆጠረ ሰራዊቱ እየበዛ ሂደዋል። የሰራዊቱ መብዛት ደግሞ የደምህት እንቅስቃሴ ሳይሆን፣ ማለት የደምህት ፖለቲካዊ ወይም ፕሮፓጋንዳዊ እንቅስቃሴ ሳይሆን የኢህአደግ አፈና ኢህአዴግ ጭቆናና ኢትዮጵያ ውስጥ ኑሮ እየከፋ መሄዱ በሁሉም አቅጣጫ ወጣቱ ከቀየው ከሀገሩ እየተፈናቀለ እንዲወጣ የፈጠረው ሁኔታ ነው። ስለዚህ በምንም መለኪያ ይሄ ደምህት ከወጣ ወዲህ ይሄ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ውጤቶች አስመዝግበዋል፣ ድሎች አስመዝግበዋል የሚለው ዝም ብሎ ሰማይ ላይ ያለ የተንጠለጠለ ነገር እንጂ ምድር ላይ የሚታይ ነገር አለ ብዬ አላውቅም አላይምም። አሁን እንደ ኮሎኔል ፍስሀ አይነት ሰዎችን ጠቅሰውልኛል፣ ብዙ ስራ በኢህአደግ ውስጥ ሰርተው የወጡ ያሉኛሉ። ለመሆኑ እኚህ ሞላ አስገዶም ራሳቸው ተቃዋሚ ነበሩ ሲጀመር የሚል ሀሳብ ወይም እምነት አሉት በቅርብ የሚያውቋቸው ከሆነ? በቅርብ አላውቀውም። ሰውየው ግን አሁን ከሚሰጠው መግለጫና አካሄዱ ሳየው፣ ጊዜውም የመረጠበት ጊዜ ሳየው፣ በእውነት ሊቃወም የወጣ ሳይሆን ተልኮ የሄደ ሰው ሆኖ ነው የሚታየኝ። ባጭሩ ከመጀመሪያውኑ ጀምሮ አዎ። ይመስለኛል ዶክተር አረጋዊ ይህንን እንቅስቃሴ አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ባወጣው መግለጫ የከሸፈ ሙከራ ብሎታል። ከዚህ ጋር ምን ያህል ይስማማሉ ወይም ይቃወሙታል? ይህን ሀሳብ አዎ፣ ገብቶኛል። ጥያቄው ብዙ ችግር የሚፈጥርበት አይመስለኝም። በዚች ብቻ እኔ ሳያት ይቺ ኢንሲደንት ወይም ይቺ አጋጣሚ ጊዜያዊ መረበሽ ሊፈጥርበት ይችል ይሆናል እንጂ መሰረታዊ የሆነ መዛባት የሚፈጥርበት አይመስለኝም። ምክንያቱም አንደኛ በአመራር ደረጃም ስናየው ሞላ በእርግጥ ሊቀመንበር ነበረ፣ ግን ሌሎች የአመራር አባላትም አሉ። አብዛኛዎቹ እዛ ነው ያሉት አብዛኛዎቹ የአመራር አባላት። ሁለተኛ በሰራዊቱም ስናየው አብዛኛው ሰራዊት እዛ ነው ያለው። የትህዴን የደምህት ሰራዊት አብዛኛው እዛ ነው ያለው። ይሄ አምስት መቶ ቢበዛ ስድስት መቶ አባል ነው የወጣው እና ለምን እንደወጣም ቅድም አብራርቻለሁ። ስለዚህ አብዛኛው በሺዎች የሚቆጠሩ እዛ ነው ያሉት። እነዚህ ሺዎች ደግሞ ያወጣቸው ምክንያት የኢህአደግ አምባገነናዊ አገዛዝ ነው። ሁኔታው ደግሞ አልተለወጠም። ሁኔታው እስካልተለወጠ ድረስ ደግሞ ማለት የአምባገነኑ አገዛዝ የኢህአደግ ስላልተለወጠ እነዚህ ሰዎች የሚመለሱ አይደሉም። አሁን የተመለሱት እዛ ሁነው እነሱን ችግር ሊፈጥሩ የሚችሉ የነበሩ ናቸው። ስለዚህ የእነዚህ መውጣት ምናልባት በደንብ ከተጠቀሙበት በደንብ ካዩት፣ የቀሩት ደምህትም ይሁን ጥምረቱም ይሁን የተሻለ ሁኔታ ሊፈጥርባቸው የሚችል ይመስለኛል ስገምተው እና ባጭሩ፣ ትልቅ መዛባት ይፈጥራል ብዬ አልገምትም። በቀረውስ የኢትዮጵያ የፖለቲካ እንቅስቃሴ በተቃውሞው ላይ የሚያሳድረው ተጽዕኖ ጫና አይኖርም። ይሄ የአንድ ሳምንት ሞቅ ሞቅ ወይም ሆያ ሆዬ ነው እንጂ ሞላ ስለገባ የሚፈጠር ነገር ያለ አይመስለኝም። አንደኛ ወታደራዊ ሚዛኑ እንደነበረ ነው የሚቀጥለው። ማለት ይሄ ትንሽ ትንሽ ሀይል ነው የሄደው፣ በእኔ ጥናት፣ በእኔ ግምገማ በጣም ትንሽ ሀይል ነው የሄደው። ኢንፋክት ከወታደራዊ ሚዛኑ ይልቅ የፕሮፓጋንዳ ጠቀሜታው ለኢህአደግ የበለጠ ይመስለኛል። ምክንያቱም ሰሞኑን እንዳየ ነው ኢህአደግ ተወጥረዋል፣ በብዙ አቅጣጫ ተወጥረዋል። ሊመልሰው የማይችል ጥያቄዎች ቀርበውበታል። ባህሪው ሊመልሰው አይችልም። የተዘፈቀበት የኮራፕሽን የአሉ የጭቆና የግፍ ሁኔታዎች ጥያቄዎቹን ሊመልሳቸው አይችልም። መውደቅ ብቻ ነው የቀረው። ስለዚህ በዚህ ሁኔታ እያለ ይሄ አዲስ የነሞላ መግባት የሚፈጥረው ንፋስ ትንሽ ንፋስ ያገኛል። ልክ በመስኮት ብቅ ብለህ ንፋስ እንደምትቀበለው ትንሽ ይቀበል ይሆናል። ቤቱ በጠቅላላ ግን የኢህአደግ ቤት በጠቅላላ ግን በኮራፕሽንና በጭቆና በስብሰዋል። ስለዚህ ትንሽ ንፋስ ይሰጠው ይሆናል። በዚች ላይ ትንሽ አንድ ሳምንት የሚሆን ብዙ ሊፈክርበት ይችል ይሆናል። ከዛ ውጭ ግን ሁኔታው ወደ ነበረበት ነው የሚመለሰው። ይኸውም በኢትዮጵያ ሕዝብና በጭቁኑ የኢትዮጵያ ሕዝብና በኢህአደግ መካከል ያለው ሊፈታ ያልቻለው ውጥረት የሚፈታበት አቅጣጫ ይዞ ይቀጥላል ዶክተር አረጋዊ ሌላ አንድ ተጨማሪ ጥያቄ እዚህ ማንሳት የምፈልገው አርበኞች ግንቦት ሰባት ባወጣው በዚሁ በሰሞኑ መግለጫ አንድ ያነሳው ጥያቄ አለ በኢትዮጵያ የቅርብ ጊዜ የፖለቲካ ትግል ታሪክ ውስጥ በአጠቃላይና በተለይ ደግሞ ህወሓት ኢህአደግ የፖለቲካ ስልጣኑን በተቆጣጠረባቸው ባለፉት ሁለት አስርት ዓመታት ውስጥ ህወሓት ኢህአደግን እንቃወማለን በሚለው ወገን ግን ነው የወጡ ሁለት አፍራሽና ኋላ ቀር የፖለቲካ አዝማሚያዎች አሉ ይላል፣ ሲጀምር ነው ይህንን የሚለው መግለጫው። ከነኚ ውስጥ አንደኛው ራስን በፖለቲካ አመለካከት ዙሪያ ከማሰባሰብ ይልቅ በጎጥና በዘውግ ደረጃ የመመልከትና ሀገራዊ ፖለቲካን በደም ቆጠራ የመመንዘር አባዜ ነው ብሎ ይጀምራል። ይህን መግለጫውን እርስዎ አሁን የተፈጠረው ሁኔታ በዚህ የተቃውሞ ትግል ውስጥ የዘር መራራቅ፣ መሻከር፣ መጠራጠር እንዲፈጠርና እንዲህ አይነት ሁኔታ እንዲባባስ ያደርጋል ብለው ያስባሉ ወይስ ስጋት የሎትም? በእውነቱ ለመናገር ግንቦት ሰባት ይሄ መግለጫ ብሎ ከሆነ በጣም ተሳስተዋል። የኢትዮጵያ ህዝብ በእርግጥ ህወሓት የፈጠረው ህወሓትም ማለት አስቸጋሪ ነው። ምክንያቱም እነመለስ የፈጠሩት የዘውግ ወይም የጎጥ ፖለቲካ በእርግጥ ገፍተው ገፍተው ህጋዊም አድርገውታል። በህገ መንግስትም ጨምረውታል እና ይሄ ነገር የጥቂቶች ጉዳይ እንጂ የመላው ህዝብ ጉዳይ አይደለም ለማስረጽ ሞክረዋል። ህዝቡን ለመከፋፈል ሞክረዋል። ግን ህዝቡ የደረሰበት ጭቆና አንድ አይነት መሆኑ እያየው ስለመጣ ገዢዎቹ ላይ ያሉ ገዢው መደብ አንድ አይነት ጭቆና እያደረሰበት እንዳለ እየተገነዘበ ሲመጣ የወለጋ ገበሬ፣ የትግራይ ገበሬ የሚያሳልፈው ያለ ስቃይ እየተገነዘበ ስለመጣ የይፋትና ጥሙጋ ገበሬ የቢቸና ገበሬ የሚያሳልፈው ያለ ጭቆና እየተረዳ ስለመጣ በዚህ በጎጥ ምክንያት የሚፈጠር ሁኔታ ያለ አይመስለኝም። በእርግጥ እነዚህ ሰዎች በዛ ስለተለከፉ፣ ስልጣን ላይ ያሉ ሰዎች በዚህ ስለተለከፉ በዛ ሊቀጥሉበት ይጥራሉ። ህዝቡ ግን ተፍቶታል። ይሄ ነገር አይቀበለውም። እንደውም በጋራ ሆኖ ለመታገልና አንድነቱን ፈጥሮ በሀገሪቱ ለሁሉም እኩል የሆነ ዲሞክራሲያዊ ስርዓት ለመፍጠር ነው። የሚያይ ያለ፣ የሚተምን ያለ፣ ፕላን የሚያደርግ ያለ። ስለዚህ ይሄ የጎጥ ትንተናው የግንቦት ሰባት ዝም ብሎ ለጊዜያዊ ጥቅም ካልሆነ፣ ለጊዜያዊ ማናሳሻ አንዱን ወገን በጀርባ ለማሰለፍ ካልሆነ በስተቀር ዋጋ ያለው ትንተና አድርጌ አልወስደው። የኤርትራ መንግስት እስካሁን ድረስ ምንም አለማለቱን በዚህ ጉዳይ ላይ እንዴት ነው የሚያዩት? እርስ ወል የኤርትራ መንግስት እንግዲህ ጊዜው እየጠበቀ ያለ ይመስለኛል። ምክንያቱም ይህ ሁኔታ ለኤርትራ መንግስት ትልቅ ሽንፈት የጠቆመ ስለሆነ ማለት በተለይ በፕሮፓጋንዳው ደረጃ ትልቅ ሽንፈት ያስከተለበት ስለሆነ ማን ነው የኢህአደግ ፕሮፓጋንዳም ጉራ ቅረዩ እያለ እየፎከረበት ስለሆነ እንዴት አድርጎ መመለስ እንዳለበት ጊዜ እየወሰደ ያለ ይመስለኛል። ግን ለምን እስካሁን እንዳልሰጠ መጠየቅ ያለበት ሻቢያ ራሱ ስለሆነ ጥያቄው ወደዛ ብታመሩት ጥሩ ይመስለኛል። ዶክተር አረጋዊ በርሄን አመሰግናለሁ። ሙሉ ትንታኔያቸውን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ያገኛሉ። በጉዳዩ ላይ ከኢትዮጵያ መንግስት ከአቶ ሞላ አስገዶም ከአርበኞች ግንቦት ሰባት ከተለያዩ ምንጮች እያገኘናቸው ያለናቸውን ወቅታዊ መረጃዎች በተከታታይ እያቀረብንላችሁ ነው። በተመሳሳይ ሁኔታም የኤርትራን መንግስት ሐሳብ ለማግኘት ከመጀመሪያው ቀን አንስቶ በተከታታይ እየጣርነን እስካሁን በይፋ የተጨበጠ መግለጫ ማግኘት ባይሳካልንም አስመራን መጎትጎታችንን እንቀጥላለን። ባገኘን ጊዜ እናቀርብላችኋለን። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያውያን በአሜሪካ አዲሱና አስታውስ። የኢትዮጵያውያንም በአሜሪካ እንግዳ ማናቸው ለመሆኑ? የዛሬ እንግዳችን አሉላ ቀደም ሲል እንዳስተዋወቅ ነው እዚህ ዋሽንግተን ዲሲ ውስጥ በሚገኘው ሀዋርድ ዩኒቨርሲቲ በአርትና ሳይንስ ኮሌጅ የኢንፎርሜሽን ወይም የመረጃ ቴክኖሎጂ ዲሬክተር፣ በቅርቡ በተካሄደ አንድ ዓለም አቀፍ ጉባኤ ላይ ስለ ሳይበር ወይም ኢንተርኔት ጥቃት ጥናታዊ ጽሑፍ አቅርቦ ከፍተኛ እውቅና ያገኘ ኢትዮጵያዊ ነው። አንተም የምለው ወጣት። መወጣትነትን ያክል ያለ ነው። ጥናታዊ ጽሑፉና ምርምሩ ያተኮረው የኢንተርኔት ጥቃት ከመድረሱ በፊት እንደምን ማስወገድ ወይም መከላከል ወይም ማክሸፍ እንደሚቻል የሚጠቁም ነው። መልካም የሚያጓጓ ታሪክ ይመስላል ግን እንደ አጋጣሚ የሆነው አዲሱ ሰዓታችን ከእጃችን የወጣ ይመስላል ሰፋ ያለ ፕሮግራምም እንደሚሆን ገምታለሁ ያለ ከተን እሱን ነው እንግዲህ ፕሮግራም መሪያችን ደግሞ በአዘዘን መሰረት መሄድ አለብን በአግባቡ ይህን የሚስብ ታሪክ አድማጮች ዘና ብለው በሚሰሙበት መንፈስ በሶስት ደቂቃ አጣድፈን ሳይሆን በሚቀጥለው ሳምንት በሰዓቱ እናቀርባለን አድማጮችን ይቅርታ ጠይቀን ካሳ ግን መክፈል ያለብን አይመስልን ካሳ እንግዲህ ንጉሱ ይክፈል አንተ ትከፍል። መሻማቱን የሰዓት መሻማቱን በሁላችንም ስም እናርግና፣ ለምሽቱ አንድ ዜማ ምናልባትም በጣም ረዘም ካለ ጊዜ በፊት የሰማ ነው ተሰምቷል። ባቲና ብሉዝ ላፎንቴና ላፎ I'm a አዲሱ በዚህ መሆን ስናበት ጥቂት ደቂቃ አድማጮች እንዲያደምጡ የቀረውን። አዎ አድማጮች በ19 በ2 ና በ5 ሜትር ባንድ የተላለፈው ፕሮግራም ከዚህ ሙዚቃ በኋላ ይጠቃለል፣ ና የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ። ባቲና ብሉዝ ይቀጥላል። Manzeri and Chuogaligi, the tall Pavisham in a the again? بدها غد رايك باش انتي እዚ ሬድዮ ድምፂ ኣሜሪካ እዩ ብ19 ብ22 ብ25 ሜትር ባንድን ብናይልሳትን ኩሉ ሻዕ ምሸት ካብ ሰኒ ክሳብ ዓርቢ ዝመሓላለፍ መደብ ቋንቋ ትግርኛ ሕዚ ጀሚሩ ከመይ ተምሲኡ ክቡራት ሰማዕትና ናይ ሎም መዓንቲ ረቡዕ 5 መስከረም 2008 ዓ.ም ወይ 16 መስከረም 2015 መደብ ዘተኣናግደኩም ገብረ ገብረ መድህን እየ ዜና ብምቕዳም